በምሕጻረ ቃሉ ሲፒጄ ተብሎ የሚታወቀው የዓለም አቀፉ የጋዜጠኞች መብት ተሟጋች ኮሚቴ ከስራቸው ጋር በተያያዘ የተገደሉ ጋዜጠኞችን የተመለከተ አመታዊ ዘገባውን ትላንት ነበረ ይፋ ያደረገው። ዩናይትድ ስቴትስ አሜሪካ ኒውዮርክ ከተማ ውስጥ ከሚገኘው ዋና መቀመጫው እንዳብራራው ከሆነ ዘንድሮ በዓለም ላይ የሞቱት ጋዜጠኞች ቁጥር ቢያንስ 42 ናቸው። በኢራቅና በሜክሲኮ በዛ ያሉ ጋዜጠኞች የተገደሉ ሲሆን ጦርነት በሌለባት ሜክሲኮ ጋዜጠኞች መገደላቸው የሀገሪቱን የፖለቲካ አመራሮች ያስተቸ ነው ብለዋል ድርጅቱ። መንግስትም ልዩ ትኩረት አድርጎ ገዳዮችን ለፍርድ ያለማቀረቡን ኮንነዋል ድርጅቱ። በአመታዊ ዘገባው በተለይ በአፍሪካው ቀንድ አካባቢ ያለውን ሁኔታ በተመለከተ የዓለም አቀፉ የጋዜጠኞች መብት ተሟጋች ኮሚቴ የአፍሪካ መርሃ ግብር ኃላፊዋ አንጀላ ኩዊንን ዶቸ በላ አነጋግሯቸው ነበር። In Africa, And በመላ ዓለም ከተገደሉት መካከል ከአፍሪካው ቀንድ ሀገራት የሞቱት ጋዜጠኞች ብዛት ሶስት ናቸው። ሁለት ጋዜጠኞች የሞቱት በሶማሊያ ሲሆን አንዱ ደግሞ በደቡብ ሱዳን ነው። አምና በአጉሪቷ የሞቱት ጋዜጠኞች ብዛት ሰባት ነበር። ዘንድሮ ቀንሰዋል። ይህም አስደሳች ቢሆንም አንድ ሰው እንኳንስ ሊሞት ሊጉላላ አይገባውም። ጋዜጠኞች ለሰው ልጆች የተሻለ ኑሮ ስለሚሯሯጡ ብቻ ነው እየተገደ ላይ ያሉት ዓለምን መረጃና ማስረጃ አስደምመው እውነትና ሐሰትን ዓለም እንዲያውቅ ፍትህ እንዲነግስ እውቀት እንዲስፋፋ እየለፉ ይገኛሉ። በተፈጥሮ አደጋና ሰው ሰራሽ ችግሮች፣ ለምሳሌ በጦርነት ቦታ እየተገኙ እውነታውን የሚያሳውቁን ጠመንጃ ያልታጠቁ ጀግኖቻችን ናቸው። ከመካከለኛው ምስራቅና ከደቡብ አሜሪካ ቀጥሎ አፍሪካ ጋዜጠኞች የሞቱባት አህጉር ናት። በአፍሪካ ከስራቸው ላይ ተይዘው የታሰሩ ጋዜጠኞች ቁጥር ጨምረዋል። በአፍሪካ ስልሳ ስድስት ጋዜጠኞች ወህኒ ቤት ይገኛሉ። በኢራቅ ስምንት ጋዜጠኞች የተገደሉ ሲሆን ሶሪያ ውስጥ ደግሞ ሰባት እንደሞቱ ድርጅቱ አብራርቷል። በተለይ ጦርነትና ግጭቶች በበዙባቸው አካባቢዎች ጋዜጠኞች እየተገደሉ ስላሉ ለደህንነታቸው መንግስታት ትኩረት ሊቸሩ እንደሚገባቸው በዘገባው ተገልጿል። ከሌሎች ሀገራት በላቀ መልኩ ብዙ ጋዜጠኞች የሞቱት በኢራቅ ነው። ይህም በመንግስት ኃይሎችና በአሸባሪ ኃይሎች ጭምር ተጠቂ ስለሆኑ በዚህች ሀገር የሞቱ ጋዜጠኞች ቁጥር ጨምሯል በሜክሲኮ ያየን እንደሆነ ጋዜጠኞች በየጊዜው ይገደላሉ በተለይ እፅ አዘዋዋሪዎችና የተደራጁ ወንበዴዎች ስለነሱ እውነታን እንዳይዘግቡ ጋዜጠኞችን በመግደል እውነት እንድትደበቅ መቀጣጫ ያደርጓቸዋል ወደ አፍሪካ ስትመጣ ደግሞ መንግስታት ጋዜጠኞችን አሸባሪ ያሉ ያስራሉ ያጉላላሉ ወይንም ገዳዮችን ለፍርድ ለማቅረብ አይሞክሩም በአጠቃላይ ለጋዜጠኞች መሞት ወይንም መገደል መንግስትን ብቻ አይደለም ተጠያቂ የምናደርገው የፖለቲካ ተቃዋሚ ድርጅቶችን ጭምር ነው እንጂ። ለዶችቨለ ራዲዮ ዘገባ መክብብ ሸዋን ከዋሽንግተን ዲሲ።